ሜሪ ስቶፕስ ኢንተርናሽናል በዓለም ላይ በሰላሳ ሰባት ሀገራት በእናቶችና ሴቶች ጤና ዙሪያ የሚሰራ ድርጅት ነው። ከእነዚህ መካከል ደግሞ ኢትዮጵያም አንዷ ናት። የኮቪድ-19 ስርጭትን ለመከላከል ተብለው በሚደረጉ የእንቅስቃሴ ገደቦች ሳቢያ ሴቶች ወዳልተፈለገ እርግዝና እንዳይገቡ እየሰራ እንደሆነ የሚገልጹት ደግሞ በድርጅቱ ምክትል ዳይሬክተር የሆኑት አቶ ጤናው ባወቅ ናቸው። እንግዲህ የቤተሰብ እቅድ አገልግሎት እንደሚታወቀው በምርጫ የሚወሰድ አገልግሎት ነው። አንድ እናት ወይም አንድ እህት በቂ መረጃ አግኝታ ከዛ እንድትወስን ነው የሚደረገው። ይሄ እንደተጠበቀ ሁኖ ግን በአሁኑ ወቅት በተለያዩ ምክንያቶች ገደድ ወይም ደግሞ አላስፈላጊ ጫና ማሳደር ሳይኖር፣ ነገር ግን በምክር እናቶችና እህቶች ወደ ረዥም ጊዜና አስፈላጊም ከሆነ ዘለቄታዊ ወደ ሆኑ የቤተሰብ እቅድ አገልግሎት ትኩረት እንዲደረግ እየመከርን እንገኛለን። እና ይህንንም የምንመክርበት ምክንያት ከዚህ አሁን ካለው ወቅታዊ ችግር ጋር በተያያዘ ሳሌ ሙሉ በሙሉ ኢትዮጵያ ውስጥ ከቤት አትንቀሳቀሱ የሚል ሶፋር የተወሰነ ወይም የተደነገገ ደንጋጌ ባይኖርም አንዳንድ ከተሞች እንደ ባህር ዳር ማንዳቶሪ የሆነ ቤት ውስጥ እንዲቀመጡ ሁሉ የተጀመረበት አለ እና ያ ነገር ሊመጣ ይችላል ወደፊትም የተለያዩ ከተሞች አዲስ አበባን ጨምሮ። ስለዚህ ይሄ በሚሆንበት ጊዜ ለምሳሌ እነዚህ ኪኒኖችን የሚጠቀሙ እህቶች፣ እናቶቻችን በየጊዜው ወደ ጤና ድርጅት ለመሄድ ከቤታቸው መውጣት ራሳቸውን ለተጨማሪ ሪስክ ከመዳረግ ለረዥም ጊዜ የሚያገለግል የተሰብ እቅድ በቂ ምክር አግኝተው ቢጠቀሙ ምሳሌ የአስራ ሁለት አመት አለ የሶስት ዓመት የአምስት አመት አለ ያ ማለት የግድ አስራ ሁለት አመት ድረስ አንድ እናት ያን ትጠቀማለች ማለት አይደለም። ይሄ ወቅት ከፈለገች ማውጣት ትችላለች። አንዱ ምክንያታችን ይሄ ነው። ምልልስን ለመቀነስ ቤታቸው ቆዩ የሚለውን ምክር አስተማማኝ መልኩ እንዲጠቀሙ ለማድረግ ይህንን እንዲጠቀሙ እንገፋፋለን። ምርጫ እንደተጠበቀ ሁኖ ማለት ነው። ሁለተኛው ምክንያታችን በተለይ ኪኒን የሚጠቀሙ እህቶችና እናቶቻችን በየቀኑ መዋጥ አለበት። አሁን ደግሞ እንደሚታወቀው ይሄ ከኮሮና ጋር የተያያዘ እንት ፍርሃቶች፣ ድንጋጤዎች። ስለዚህ ኪኒን የሚጠቀሙ እናቶች በተለይ በየጊዜው ከሚረሱ አሁንም የረዥም ጊዜ የወሊድ መከላከያ ቢጠቀሙ እንመክራለን። ሌላው የጤና ሴክተሩ ትኩረት ወደድንም ጠላንም እኛ ትኩረት ሙሉ በሙሉ ዳይቨርት እንዳያደርግ እንመክራለን፣ እንሰራለን። ግን ያለው አቅም ወደ ኮሮና መከላከልና መቆጣጠር ዳይቨርት ያደርጋል። በተለይ የመንግስት የጤና ተቋማት ባለሙያዎችም እንደዚሁም ደግሞ ይሄ አቅርቦት ሰንሰለት የምንለው እንደ ልብ ላይገኝ ይችላል። ሆነ ጊዜ ላይ የምንፈልገው ነገር በየወሩ ላይገኝ ይችላል። ይህም አንዱ ምክንያት፣ ሌላው ደግሞ እንደ አራተኛ ምክንያት የምናየው የተባበሩት መንግስታት ጀነራል ዳይሬክተር አንድ ሪፖርት ሲያቀርቡ ነበር ሰሞኑን። ኢትዮጵያ ውስጥ ይህን ያል ሶፋር የተጠና ነገር የለም ግን ሌሎች ሀገሮች ላይ ማንዳቶሪ ቤት ውስጥ የመቀመጥ አዋጅ የታወጀባቸው ሀገሮች የቤት ውስጥ ጥቃት የምንለው ነገር ሪፖርት እየጨመረ ነው ያለው። ያው የቤት ውስጥ ጥቃት በቤተሰብ ምጣኔ ብቻ መከላከል አይቻልም። ምክንያቱም ጥቃት ጥቃት ነው። አላስፈላጊ እርግዝና ናት መከላከል ይቻላል። አቶ ጤናው ኢትዮጵያ እንደ ሀገር ከአጭር ጊዜ የወሊድ መከላከያ ወደ ረዥም ጊዜ የወሊድ መከላከያ በሽግግር ላይ ያለች ሀገር መሆኗን ገልጸው፣ በዚህ ወቅት ግን ሴቶች የረዥም ጊዜ የወሊድ መቆጣጠሪያን እንደ አማራጭ ቢጠቀሙ ይመረጣል ይላሉ። አጭር ጊዜና የረዥም ጊዜ የቤተሰብ እቅድ አገልግሎት ስንመጣ ኢትዮጵያ አሁን ትራንዚሽን ላይ ያለ ከሾርት ተርም ወደ ሎንግ ተርም። አውሮፓን አሜሪካን በምናይበት ጊዜ ይህንን ወቅት ያለፉበት ጊዜ ከብዙ ዓመታት በፊት ነው። ከሾርት ተርም ወደ ሎንግ ተርም ትራንዚት አድርገው ያሉበት ሁኔታ ነው። አሁን እንግዲህ ሜልስቶፕስ ብዙ ነገር ነው የሚሰራው። ክሊኒኮች አሉን። የመንግስት የጤና ድርጅቶችን እናግዛለን። የግል የጤና ድርጅቶችን እናግዛለን። ብዙ ስራ ነው የምንሰራው። ከዚያ ውስጥ በጣም ጎልቶ የሚታወቀው ያው ክሊኒኮቻችን ናቸው። ወደ ክሊኒኮቻችን በምንመጣ ጊዜ ግን ምሳሌ ሙሉ በሙሉ ከተማ ውስጥ ከቤታቸው አትልጡ ተብሎ የተደነገገበት ባህር ዳርን ብንወስድ ባህር ዳር ትልቅ ማተርኒቲ ሲተራለን። አሁን አልተዘጋም። ፍቃድ ከመንግስት ተሰጥቶን የጤና አገልግሎት የሚሰጥ ተቋም ስለሆነ እዛው ሴንተራችን ውስጥ የኮቪድ ስክሪኒንግ እንሰራለን። የተጠረጠሩ ካሉ ባሉ ሰንሰለቶች መሰረት እናሳውቃለን። ከዚያ ውጭ ግን ሰርቪሱን እንሰጣለን እና ይሄ መምጣት እየፈለጉ በተጣለው የጉዞ እገዳ ምክንያት ደንበኞች ቁጥር መቀነስ አለ። ባህር ዳርም አጋጥሞናል። አንዳንዶች ግን እየደወሉ አምቡላንሶች ስላሉን መምጣት ፈልገን ነበር። ወላዶች ለምሳሌ የቅድመ ወሊድ ክትትል የሚያደርጉ የቤተሰብ ምጣኔም የሚጠቀሙ እና ሌሎች የጽንስና ማህፀን በሽታም ሆነ ክትትል የሚያስፈልጋቸው እናቶች እየደወሉ በመኪናችን እናመጣቸዋለን፣ እንመልሳቸዋለን። ነገር ግን ያው ጉዞ እገዳው እኛ እንኳን ክፍት ብንሆን ክሊኒኮቻችን እንኳ ክፍት ቢሆን የህብረተሰቡ አጠቃላይ እንቅስቃሴ እስተተገታ ድረስ ያው እንቅስቃሴ መገታቱ አይቀርም። የእርግዝና መከላከያ አገልግሎቶች ዋጋቸው ተመጣጣኝ እንደሆነ የሚናገሩት አቶ ጤ ነው። እናቶችና እህቶች በዚህ ወቅት ያልተፈለገ እርግዝናን ከግምት ውስጥ በማስገባት ቀድመው ሊያቅዱና ሙሉ ለሙሉ የእንቅስቃሴ ገደብ ሳይመጣ በፊት ወደ ተግባር እንዲገቡም አሳስበዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ